ሰሜናዊ ማሊ ውስጥ የምትኖር አንዲት የስዊስ ዜጋ ከመኖሪያ ቤቷ መጠለፏ ተገለጸ። ይህም በአራት ዓመት ውስጥ ለሁለተኛ ጊዜ መሆኑ ነው። ቲምቡክቱ የሚገኙ ነዋሪዎችና ባለሥልጣናት እንዳስረዱት ታጣቂዎች በዛሬው ቀን ወደ ቢያትሪስ ስታክሊ መኖሪያ ቤት በመግባት ይዘዋት ሄደዋል። ለጠለፋው ተጠያቂ ነኝ ያለ ወገን እስካሁን አልቀረበም። በአርባዎች ዕድሜ ክልል የምትገኘው ስቶክሊ ሚስዮናዊ ስትሆን እንደ አውሮፓውያን ዘመን አቆጣጠር በ2012ም በአክራሪ እስልምና ተከታዮች ተጠልፋ እንደነበር ታውቋል። የስዊስ መንግሥት ጠለፋውን እንደሚያውቅ ከመግለጽ ባለፈ ተጨማሪ ዝርዝር አልሰጠም።